በምዕራብ ሐረርጌ ዞን በሚገኙት ጉባ ቆርቻና ሸነን ኑንጎ ወረዳዎች የመሬት ናዳ አደጋ የደረሰው በተመሳሳይ ቀን ማለትም ማክሰኞ መስከረም 28 ቀን 2017 ዓ ም ነው። በጉባ ቆርቻ ወረዳ በሚገኙ ሁለት ቀበሌዎች ውስጥ በደረሰው የመሬት ናዳ አደጋ የሰው ህይወት ማለፉን የወረዳው አስተዳዳሪ አቶ መልካሙ ኤርቤሎ ለአሜሪካ ድምፅ ገልጸዋል። ሶዳ ታኒሰን በካ ሸኪ ቀብ ንጉቱ ናሞኒ አችራ ከታ አንታስፋሜ ጅራ በአካባቢው አሁንም ስጋት የሆኑ ቦታዎች ተለይተው ነዋሪዎችን ወደ አንድ ቦታ ሰብስበናል። የዛሬ ትኩረታችን ትናንት በተከሰተው አደጋም ህይወታቸው ያለፉ ሰዎችን አስክሬን ማውጣት ነበረ። የአምስት ሰዎች አስክሬን ወጥቷል። ሶስት ሰዎች ደግሞ ጉዳት ደርሶባቸው ወደ ህክምና ተቋም ተወስደዋል። በወረዳችን ካሉት 24 ቀበሎች ውስጥ አስራ ሁለቱ ስጋት አለባቸው። እናም በተቻለ መጠን ቅድመ ጥንቃቄ ላይ እየሰራን ነው ምክንያቱም ከባድ ዝናብ እየተስተዋለ ስለሆነም አሁን በጉባ ቆርቻ ወረዳ ጀርጀርቴ ቀበሌ ውስጥ ከሚኖሩት ውስጥ 3800 የሚሆኑ አባወራዎች አስጊ ቦታ ላይ በመሆናቸው በወረዳው በሚገኘው የማሰጋ ቦታ እንዲጠለሉ እየተደረገ መሆኑን ኃላፊው ጨምረው ገልጸዋል። የወረዳው የአደጋ ስጋት ቅነሳ ጽፈት ቤት ወይም ቡሰጎነፋ ኃላፊ አቶ አልይ አብዶ በበኩላቸው ለተጎዱ ሰዎች ቤተሰቦች አስቸኳይ እርዳታ እያደረሱ መሆኑን ተናግረዋል። ተናግረዋል ዋጅሪ ቡሳ ጎኖፋቲ ፊ ዋጅሪ ቡንቺንታ ደገርሰ በርባቲቱ ደገርሰ የሮ አታተማዳ ዋን ቲ ነማከና እቲ ነዋለን ከርሺ ሚዳን ደገርሰ ለይ ታዝሳ ጅራይቹ የቡሳ ጎኖፋ ጽፈት ቤትና አስተዳደሩም በጋራ ለተጎዱት ቤተሰብ አስቸኳይ ድጋፍ እያደረገ ነው። በተለይ ክስተቱ ድንገት በመሆኑም አስክሬን ለመሸኝትና ለማሳረፍ አስፈላጊ ድጋፍ ገንዘብ፣ እና ምግብ አቅርበናል። ነገር ግን አሁንም አሳሳቢ ስለሆነ ሁሉም የህብረተሰብ ክፍል የተቻለውን ድጋፍ እንዲያደርግ እንጠይቃለን። ምክንያቱም በርካታ ነዋሪዎች ከቤታቸው ወደ ሌላ ቦታ ሸሽተው ስላሉ በአካባቢው እንደነበሩ የገለጹ የአይን እማኝ በበኩላቸው የተፈጠረውን ሁኔታ እንደሚከተለው አብራርተዋል። መብራት ጠፈው እንጃማ ብሻ ናቱማ ብሻ ኖራቡ ወተድመ ቤቤቲ ለማፉር አከሏቹ በጣ ለያ ንስሱቴ አችለት ሰ አራት ሰዎች ከምንጭ ውሃ ሊቀዱ እንደወረዱ በላያቸው ላይ ወደቀም። ክስተቱ በግምት አስር ሰዓት ገደማ ነበረ ተፈጠረም። አሁንም ሁኔታው አስክሬን ለማውጣት አስቸጋሪ ነበርም። እንዲሁም አንዱ ከእኛ ጋር የቆፈረ ጭቃ ውስጥ ገብቶ እግሩ ተጎርቷል። እናም ዝናብ አሁንም መዝነብ ስለጀመረም ተጨማሪ አደጋ እንዳይደርስ ሥጋት አለን። አስተያየታቸውን ለአሜሪካ ድምጽ ያጋሩት የወረዳው ባለሥልጣንም ሆኑ ነዋሪዎች የቦታው አቀማመጥ ለአደጋ አጋላጭ መሆኑን ጠቁመዋል። በሸነን እጎ ወረዳም ተመሳሳይ ክስተት በትናንትና ዕለት መከሰቱን የወረዳው አስተዳዳሪ አቶ አህመድ አባስ ተናግረዋል። ትናንትና ቀትር ላይ ከባድ ዝናብ ነው የነበረውም። ከዛም ለልስቱ የምትባል ቀበሌ ውስጥ የምሬት መንሸራት ተከስቶ የአምስት ሰዎች ሕይወት ወዲያውኑ አለፈም። ዛሬ አስክሬን ተፈልጎ ግባተ መሬት ተፈጽሟል። አሁን በአካባቢው ያሉ የማህበረሰብ አባላት ለተጨማሪ ጉዳት እንዳይጋለጡም በትምህርት ቤት ግቢ ውስጥ እንዲጠለሉ ተደርጓል። አምስት ቤቶችም በዚሁ አደጋም ጉዳት ደርሶባቸዋል። በአጠቃላይ በንብረትና በሰዎች ላይ ተጨማሪ የደረሰውን ጉዳት ለማጥናት እየተሰራ ይገኛል። ዛሬ በሁለቱም ወረዳዎች ውስጥ ስጋት ባለባቸው አካባቢዎች የሚኖሩ ነዋሪዎች ወደ ሌላ አካባቢ ላይ እንዲጠለሉ እየተደረገ ነው ሲሉ ኃላፊዎች ገልጸዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ